መሻሻል ባለባቸውና ልዩነት በፈጠሩ ጉዳዮች ላይ ሀገራቸው ከኢትዮጵያ መንግሥት ጋር በግል ስትወያይ መቆየቷን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት ሚኒስትር አምባሳደር ዶናልድ ያማሞቶ ተናገሩ። የመልካም አስተዳደርና የሰብአዊ መብት እንዲሁም የግጭትና የውጥረት ጉዳዮች እልባት ሳያገኙ ፀጥታ ወይም ደህንነት ሊኖር እንደማይችል በዋሽንግተን ከአፍሪካ ሚኒስትሮች ጋር በተካሄደው ስብሰባ መነሳቱንም አመልክተዋል። ዶናልድ ያማሞቶ ዛሬ የሰጡትን ጋዜጣዊ መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት የውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ዛሬ በአዲስ አበባው ኤምባሲ የሰጡት መግለጫ ልዩ ልዩ ጉዳዮች የተነሱበት ነው። እንደ አውሮፓውያን አቆጣጠር ከ2006 እስከ 2009 በኢትዮጵያ የአገራቸው አምባሳደር ሆነው ያገለገሉት ያማሞቶ አሁን በሌላ ኃላፊነት ለጉብኝት መጥተዋል። የኢትዮጵያ የፖለቲካ ሁኔታ ያኔ ከተመለከቱት አንጻር ከመሻሻል ይልቅ ወደ ኋላ ተመልሶ እንደሆነ ተጠይቀው ጠቅለል ያለ ምላሽ ሰጥተዋል። አገራቸው እንደዚህ አይነት ጉዳዮችን ከኢትዮጵያ መንግሥት ጋር እያነሳች ያለችው በግል በሚደረጉ ውይይቶች መሆኑንም ገልጸዋል። ከፖለቲካው አንጻር የተባባሱ ወይም ወደ ኋላ የተመለሱ ጉዳዮችን ስንመለከት ከመንግስት ጋር በቅርበት እንሰራለን። እነዚህ በግል የሚካሄዱ ውይይቶች ናቸው። መሻሻል አለባቸው በምንላቸው ጉዳዮች ላይ ልዩነት ሲፈጠርም፣ እነዚህን ጉዳዮች ለመፍታት እንሞክራለን። መንግስትና ማህበረሰቡ በጋራ እንዲሰሩ ለመርዳትም እንሞክራለን። ምክንያቱም ይህ ለአገሪቱ ጥቅም ብቻ የሚደረግ አይደለም፣ የዩናይትድ ስቴትስም ስትራቴጂካዊ ጥቅም ጉዳይ ነው። የዩናይትድ ስቴትስ ብሔራዊ ስትራቴጂካዊ ጥቅም ለሕዝቡ ተጠሪ ተጠያቂ የሆኑ አገራትና መንግስታት መኖራቸውን ማረጋገጥ ነው። ይህ በቅርቡ ከተካሄደው የዚምባብዌ ለውጥ በላይቤሪያ ሊካሄድ እስከታቀደው ምርጫ እስከ ኬንያ የምርጫ ማግስት በደቡብ ሱዳንና በዲሞክራቲክ ኮንጎ እስከገጠመን ፈተና አጽንኦት የሰጠነው ነው። ስለዚህ ይህ በኢትዮጵያ ብቻ ሳይሆን በአህጉሪቱ አካባቢም ያለ ነው። እናም ንቁ ሆነን እንከታተላለን። ልዩነት ሲኖርም እነዚያን ጉዳዮች እናነሳለን። ስለዚህ እነዚህን ጉዳዮች በትጋት ማንሳታችንን እንቀጥላለን ነው ያሉት። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ግጭት መከሰቱን በመቶ ሺዎችም መፈናቀላቸውን በተመለከተ ከኢትዮጵያ መንግስት ጋር የተደረጉ ውይይቶች እንዳሉ ተጠይቀውም ሁኔታው አሳሳቢ መሆኑን ያስረዱት ከመሬት ባለቤትነት በብሄረሰቦች መካከል ካለው ውጥረት ከልማት ጋር በተገናኙ የተለያዩ ምክንያቶች የተፈናቀሉትን ወደ 670 የሚጠጉ ኢትዮጵያውያን ተፈናቃዮች በተመለከተ ወደ ተናገርኩት ልመለስ። አብዛኛዎቹ ከመስከረም ወር በኋላ የተፈናቀሉ ናቸው። ከኢትዮጵያ መንግስት ጋር በዚህ ላይ ያደረግነውን ውይይት በተመለከተ ወደ እነሱ መራችኋለሁ። ምክንያቱም ውይይቶቹ በግል የተካሄዱ በመሆናቸው ከአፍሪካ አንጻር ስንመለከተው ከብሔርና ጎሳ ጋር የተያያዙ እንደዚሁም አካባቢያዊ የሆኑ ችግሮችን በአህጉሪቱ እየተመለከትን ነው። ያ አስጨናቂ ነገር ነው። አሳሳቢም ነው። በቅርበት እየተከታተልነውም ያለነው ጉዳይ ነው። ኢትዮጵያ ብቻ አይደለችም። በኮንጎ ዲሞክራቲክ ሪፐብሊክ ምስራቅ ክፍል የተነሱና አካባቢያዊ ጉዳዮችን አልፈው የሄዱ ሚልሻዎች አሉ። በአብዛኛው ደግሞ ብሔርንና አካባቢን መሰረት ያደረጉ ናቸው። በደቡብ ሱዳን ያለውን ውጥረትም እየተመለከትን ነው። በኢትዮጵያም በኦሮሚያና በሶማሌ ክልል ድንበር ያለው ውጥረት አሳሳቢ ነው። በቅርበት እየተከታተልነው ነው ያለነው ጉዳይም ነው ነው ያሉት አምባሳደር ያማሞቶ። ከዲሞክራሲና ከሰብአዊ መብት አንጻር ለተነሱ ጥያቄዎች ለሰጡት ማብራሪያ መነሻ ያደረጉት በቅርቡ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከአፍሪካ ሚኒስትሮች ጋር ያደረጉትን ስብሰባ ነው። የመልካም አስተዳደርና የሰብአዊ መብት ጉዳዮች ከሌሎች ጉዳዮች ጎን ለጎን መፍትሄ ሊሰጣቸው እንደሚገባ ነው ያብራሩት። And በሚኒስትሮቹ ስብሰባ ያነሳናቸው ሶስት ነገሮች የኢኮኖሚ እድገት፣ ጸጥታ፣ የግጭት አፈታት፣ ከዚህ አንጻርም መልካም አስተዳደርና የሰብአዊ መብት ናቸው። ስለዚህ ሁሉም ነገር የተያያዘ ነው። ለአስተዳደር ለሰብአዊ መብት እንደዚሁም ለግጭትና ለውጥረት ጉዳዮች እልባት ሳንሰጥ ጸጥታ ወይም ደህንነት ሊኖር አይችልም። ያ ሊኖር አይችልም። እነዚህን ችግሮች ላብለን አሸባሪ ድርጅቶችን እንዋጋለን ማለት አንችልም። ይህ የበለጠ ሁሉን አሳታፊ ከሆነ አካሄድ ጋር ነው መታየት ያለበት፣ ምክንያቱም ዘላቂ ሰላምና ዘላቂ ጸጥታ እንዲኖር እነዚህ ሁሉ ጉዳዮች በተመሳሳይ ጊዜ ነው መፈታት ያለባቸው። በተናጥል ወይም እያንዳንዱን ተራ በተራ አይደለም ለመፍታት የምንሞክረው ነው ያሉት። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ረዳት የውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ትናንት ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋር ተገናኝተው ተነጋግረዋል። በዛሬው ጋዜጣዊ መግለጫም በሌሎች ልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ